የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው፣ እንደ አውቶቡሱ፣ እንደ ባጃጇ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን ኢትዮ አሜሪካዊ ወጣቶችና ታዳጊዎች ኑሯቸውና አስተዳደጋቸው ምን ይመስላል? ኢትዮጵያዊ ናቸው ወይስ አሜሪካዊ ወይስ ሁለቱንም? አንዲት እናት እናስተዋውቃችሁ። ኢትዮጵያዊ አሜሪካዊት እናት ሄለን ልጆቿ ኢትዮጵያዊነታቸው እንዲያውቁ ትፈልጋለች። ልጆች ምንም የሚያውቁት ነገር የለም። እንዳንች አስተዳደግ ነው የሚሄዱት፣ እኛ እንደመራናቸው ነው የሚሄዱት። አማርኛ ለምሳሌ ልጆቻችንን እንዲማሩ ከፈለግን ቤት ውስጥ ማስተማር እንችላለን የትም በዋሽንግተን ዲሲ በሚገኘው ቅድስተ ማርያም ቤተ ክርስቲያን ለሚመጡት ትውልደ ኢትዮጵያውያን ወጣትና ሕጻናት ልጆች ባህላቸውንና ቋንቋቸውን ያስተምራሉ። ሊቀ ስዩም ማንጌታሁን አጥላው ስለ ትውልደ ኢትዮጵያውያኑ ልጆች እንዲህ ይነግሩናል። ከኢትዮጵያ ሲመጡ የሚያጋጥማቸው የቋንቋ ችግር ነው። እዚህ ሀገር ደግሞ የተወለዱት ከወላጆቻቸው ጋራ ያለ የቋንቋ ችግር ነው። ተነጋግሮ የመግባባት ችግር ነው። ይሄ የቋንቋ ችግር የሚያመጣው ምንድን ነው? ወላጆች ለልጆቻቸው የሚያስፈልገውን እሴት ኢትዮጵያዊ ቅርስ ለልጆቻቸው ለማስተላለፍ ችግር ነው። ሌላኛው እንግዳችን ካሌብ ይባላል። አሜሪካ ተወልዶ ያደገ ወጣት ነው። አማርኛ ልቅም አድርጎ ይሰማል፣ አይታማም። ትንሽ ቢኮላተፍም ደግሞ ይናገራል። የኢትዮጵያ ታሪክ ለሱ ኢትዮጵያዊ መሆኔ ማንነት ይሰማኛል። ንጉሶቹ ታሪክ የኢትዮጵያ ታሪክ ስ በጠቅላላ ቤት ግባ አጼ ቴዎድሮስ የአጼ ምኒልክ የአጼ ካሌብ ኩራት ይሰማኛል። ሀምራዊት ተስፋ የማህበረሰብ ሰራተኛ ናት። ልጅን ማሳደግ በምዕራብ ሀገሮች የተሰኘ መጽሐፍ አሳትማለች። ለብዙ ነገር የሚጋለጡበት ባህል ውስጥ ናቸው ያሉት፣ ወላጅ ደግሞ ኮምፕሊት የተለየ ባህል ውስጥ ነው የኖረው በብዛት ያደገው እና በዚህ መሀል ትልቅ ክፍተት ሊፈጠር ይችላል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እንደምናመሻችሁ የምሽቱን አጠር ያሉ ዜናዎች የማስደመጣችሁ፣ ጽዮን ግርማ ነኝ። የአዲስ አበባና የኦሮሚያ ልዩ ዞን የጋራ የተቀናጀ ማስተር ፕላንን አስመልክቶ በኦሮሚያ ክልል ከተሞች የተነሳው ተቃውሞ ዛሬም ቀጥሎ መዋሉን የአሜሪካ ድምፅ ምንጮች እየገለጹ ነው። በዛሬው ዕለት በምዕራብና በምስራቅ ሀረርጌ አንዳንድ ከተሞች የተቃውሞ ሰልፍ መካሄዱንና ሰልፉ በፌዴራል እና በመከላከያ ፖሊስ መበተኑን ነዋሪዎቹ ይናገራሉ። አንዳንድ ቦታዎች ደግሞ መንገድ ተዘግተዋል ብለዋል። በምዕራብ ወለጋና ምዕራብ ሸዋ ውስጥ የመንግስት ወታደሮች ጥበቃ በከፍተኛ ሁኔታ መጠናከሩን ነዋሪዎቹ ተናግረዋል። አድማጮች የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት ይዘን እንቀርባለን። በኢትዮጵያ መደበኛ ስራ ላይ የተሰማሩ ዜጎች የጤና መድን ዋስትና እንዲኖራቸው የሚያስገድደው አዋጅ ከፊታችን ጥር ጀምሮ ተግባራዊ እንደሚደረግ ተገለጸ። ዓለም አቀፉን የጤና አገልግሎት ተደራሽነት አስመልክተው ከአሜሪካ ድምጽ ሬዲዮ ጋር ቃለምልስ ያደረጉት ዶክተር ከሰተ ብርሃን እንደተናገሩት ከፊታችን ጥር ጀምሮ በመደበኛ ዘርፍ ከተሰማሩት ሰራተኞች ደሞዝ ላይ የጤና መድን ዋስትና መዋጮ ይቆረጣል። ሶስት ከመቶ የሚሆኑት የአገሪቱ ዜጎች ከሕክምና ወጪ ጋር በተያያዘ ለከፍተኛ የኢኮኖሚ ኪሳራ እንደሚጋለጡ ሚኒስትሩ አመልክተዋል። ችግሩን ለመፍታትና ጤናን ከሀገር ውስጥ በሚሰበሰብ ገንዘብ ለመደገፍ የኢትዮጵያ የጤና ኢንሹራንስ ኤጀንሲ በዋጅ ተቋቁሟል ከሚቀጥለው ወር ጀምሮ ወደ ትግበራ እንደሚገባ ሚኒስትሩ ጨምረው ገልጸዋል። በሌላ ዜና የዩናይትድ ስቴትስ የመከላከያ ሚኒስቴር አሽ ካርተር ዩናይትድ ስቴትስም ሆነ የተባባሪ ሀገራቱ ዋነኛ ፍላጎት ራሱን እስላማዊ ቡድን ብሎ የሚጠራውን የሽብር ቡድን በፍጥነት መደምሰሱን ማረጋገጥ፣ ለዚህም ድጋፍ ማድረግ መሆኑን ገለጹ። ካርተር ይህን ያስታወቁት በጽንፈኛው የሽብርና ሁከት ፈቃድ ፈጣሪ ቡድን ላይ ለሚደረገው ዘመቻ ተጨማሪ ድጋፍ የማሰባሰብ አካል ለሆነ ጉዞ አድርገው ባግዳድ በተገኙበት በዛሬው ዕለት ነው። የኢራቅ ጠቅላይ ሚኒስትሩና የመከላከያ ሚኒስትሩን ጨምሮ ከባለስልጣናቱ ጋር በዚሁ ጉዳይ ውይይት ማድረጋቸው ተገልጿል። አድማጮች ለምሽቱ ያስኳቸው አጠር ያሉ ዜናዎች እነዚሁ ነበሩ። ከቀሪው የጋቢና ቪኦኤ ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞዋችን ይቀጥላል። ሄኖክ ሰማእግዜር እና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ በ2004 ዓመተ ምህረት የዩናይትድ ስቴትስ የሕዝብ ቆጠራ እንደሚያመለክተው ወደ 251 ሺ የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በአሜሪካን ሀገር ይኖራሉ። በካሊፎርኒያ፣ ሚኔሶታና ቴክሳስ ቁጥራቸው ከፍተኛ የሆኑ ኢትዮጵያውያን ቢኖሩም በዋሽንግተን ዲሲና አካባቢዋ ማለትም ሜሪላንድና ቨርጂኒያን ጨምሮ ካለው በዩናይትድ ስቴትስ የሕዝብ ቆጠራ ቢሮ አሃዝ መሰረት 35 ሺህ በላይ ከሚሆነው ነዋሪ ጋር ግን ሊወዳደር ፈጽሞ አይችልም። በእርግጥ የማህበረሰቡ መሪዎች ቁጥሩን ከመቶ ሺህ በላይ ያደርሱታል። በዚህ ሀገር የተወለዱት ልጆች ማለት ኢትዮ አሜሪካውያኑ የማንነት ስሜታቸው እንዴት ነው? ባህሉ አስተሳሰብና አስተዳደጋቸው የዛሬና የወደፊት ማንነታቸውን እንዴት ያንጻል? የዛሬ የጋቢና ቪኦኤ ጉዳያችን ይሆናል። በሜሪላንድ ኗሪ የሆነች እናትን መስታወት በአሜሪካ ሀገር ልጅን ማሳደግ ምን እንደሚመስል ልምዷ እንድታካፍል ጋብዛለች። የሁለት ልጆች እናት ናት። ነዋሪነቷ በሜሪላንድ ሲሆን ልጆቿ ምንም እንኳን የተወለዱትና የሚኖሩት ከኢትዮጵያ ርቀው ቢሆንም ከቋንቋቸው ጀምሮ ስለ ማንነታቸው እያወቁ እንዲያድጉ ጥረት በማድረግ ላይ ትገኛለች። በአሜሪካን ሀገር ልጅ ማሳደግ በአሜሪካ ልጅ ማሳደግ ከባድ የቤት ስራ ጀምሮ የእነሱ የሚያስፈልጋቸው ነገር በሙሉ የምታደርገው አንድ ብቻ ሽናንች ነ ልጆቼን ታውቃለች። ህጉን ቤት ውስጥ ምንም መወራት እንዳለበት አማርኛ ነው የምትናገረው እዚህ ሀገር ተወልዳ ያደገች ልጅ እና አሁንም እስቴል ጥርት ያለ አማርኛው የጸዳ ነው። በቃ ምንም እንደ ልጆች የሚኮላተፍ ወደ እንግሊዝኛ የሚወስድ ምናምን ነገር የላት ከአማርኛውም ደግሞ በተጨማሪም ደግሞ እምነቷን ይዛ እንድትሄድ በቤተ ክርስቲያን ነው ማሳድጋት። በቃ ሁሉ ነገር እያየች ታድጋለች። የኢትዮጵያን ባህል ሁሉ ነገር አለ እዛ ውስጥ። ስለዚህ እሱንም እያረዘበረች እንድትሄድ ከቋንቋ ጋር ብዬ ማለት ነው። ኢትዮጵያዊነትን እንዴት እናስተምራቸው? ልጆች ምንም የሚያውቁት ነገር የለም። እንዳንች አስተዳደግ ነው የሚሄዱት። እኛ እንደመራናቸው ነው የሚሄዱት። አማርኛ ለምሳሌ ልጆቻችንን እንዲማሩ ከፈለግን ቤት ውስጥ ማስተማር እንችላለን። የትም ሳንወስዳቸው እኛ ያዘዝናቸውን ስለሆነ የሚያደርጉት። እዚህ ቤት በአማርኛ መወራት ያለበት ብለን ሕግ ካወጣን ያን ነገር ያደርጉት። ብዙዎቻችን የምናደርጋቸው ልጆቻችንን መማሪያ ነው የምናደርጋቸው እንግሊዝኛ ቋንቋ መማሪያ ማለት ነው። አ ልጆቹ ደግሞ እየጎዳ ናቸው ነው እኛ እየተጠቀምን ነው፣ ልጆቹን ግን እንጎዳቸዋለን። ምሽኛ የትም አይሄድብንም በስራ በምን እናገኘዋለን ያን ቋንቋ ልጆቻችን ግን አማርኛ ከእኛ ነው መማር የሚችሉት። ኢትዮጵያዊነቱን መንገር አለብን ማሳወቅ አለብን ባህላችንን። አሁን ልጄ ያገር ባህል በጣም ነው የምትወደው። አዲስ አመት ሲመጣ ሁኖ አበባዮች ከበሩ ይዛ ቤተሰብ ተሰብስበን አባዮች እንድትን እናደርጋታለን፣ ባህሏን እንድታቅ ማለት ነው። ፋሲካ ቤተ ክርስቲያን ይዣት አድራለሁኝ ምን እንደሆነ እንድታቅ። እንደዚህ ገና ሲመጣ ምን መደረግ እንዳለበት እያሳወቅናት ባህላችንን ኢትዮጵያ እንደዚህ ይደረጋል፣ ዛሬ እንዲህ ነው ስንላ እያወቀችው ትመጣለች ባህሏንም አገሯንም። በቀደም ሆምወርክ ተሰጣትና የዚህ ሀገር ባንዲራ ነው የተሰጣት ሆምወርክ ማለት ነው። ያንን ሆምወርኳን አረንጓዴ፣ ቢጫ፣ ቀይ ቀባቸው። ለምንድን ለምንድነው ደስ ያደረግችላታለሁ ማሚኒ ኢትዮጵያዊ አይደለሁም ማለች። የሰጠች ሆምወርክ የራሷን ሀገሯን የዚህ ሀገሩን ነው ባንዲራ የሰጠች ኢትዮጵያ አይደለም። አንቺ ግን እውነትሽን ነው ኢትዮጵያዊ ሆነሻል። ከማንነት አንጻር ልጅን የት ማሳደግ የተሻለ ነው ያለሽ? ሀገሬ ላይ መግባት እፈልጋለሁኝ፣ ኑሮ ይዛ ብሆን። ለምን ባለቤት ያለው እዛ ነው፣ ቤተሰቦቼ እዛ ናቸው። ለልጆቼ ግን እዚህ ነው የምፈልገው። ለምን መሰለሽ? አንዴ እኔ ለእረፍት ለስድስት ወር ይዣት ሄጃለሁ። ልጄ ለስድስት ወር ይዣት ሄጄ ግን ምንም ነገር ሳይቆጭ፣ በህክምናው ላይ ግን ተሰቃይቻለሁኝ። በአንድ ቀን ሶስት ነው አራት ሆስፒታል ወሰድኳትኝ። አንደኛው ዶክተር ብር ስላለሽ ነው እንጂ ይህ መድኃኒት አትገዥም ነበር አለኝ። ለምን ያን መድኃኒት በጣም መጥፎ ከባድ እንደሆነ ነው የሚነግረኝ። አንዱ የሰጠኝን አንዱ ማለት ነው አንደኛው የሱቀሻት መርፌ የሚገል መርፌ ነው አለኝ። በቃ አራት ቦታ ነው የዞርኩት ማለት ይቻላል እና ልጅ ግን ምንም አልዳነች። የአገር መወደው ጥሩ ትምህርት ያገኛሉ፣ ህክምናን ያገኛሉ አገሬ ላይ በሆንኩ ያን እድል አላገኘም። በዝቅተኛ ኑሮ ወይም ደግሞ መካከለኛ ኑሮ ላይ እየኖርሽ አይደለም፣ ከፍ ባለ ኑሮ ላይ ብትኖሬም ከባድ ነው። እና ለዛ ብቻ አገርሽን ያው ትተሽ እዚህ እንድትኖሪ ያደርግ ይሻል። በዚህ ሀገር የተወለዱት ልጆች ኢትዮጵያ ተወልደው ከሚያድጉት ጋር ልዩነታቸው ምንድን ነው? ልጆች የራሳቸውን መብት ያስከብራሉ። እንደኛ ሀገር ይሉኝታ የሚባለው ነገር የላቸውም። እዚህ ሀገር ያ ነገርም ጥሩ ነው። እንደኛ የሆነ ተሸማጥቀዋ ለማደጋቸው ምናምን ወደ ኋላ ያስቀራቸው፣ ወደፊት ያረጋቸዋል። ልጅሽ ስታድግ ምን እንድትሆን ነው የምትፈልጊው? እኔ በእውነቱ ከሆነ ዶክተር ብትሆንልኝ የልጅ የልጅ ዶክተር ብትሆንልኝ ደስ ይለኛል። ሀገራችን ላይ በጣም ብዙ ልጆች ይጎዳሉ፣ በጣም ብዙ ልጆች ሕክምና አጥተው ይሞታሉ እና እዚህ አገር እንድታገለግል ሳይሆን ተምራ አገሬ ላይ ሄዳ ብታገለግል ብትሰራ ደስ ይለኛል። መስታወት፣ በነገሮች ላይ በአሜሪካ ልጅ እያሳደግሽ ስለሆነ ልጠይቅሽ ይከብዳል አሰብክ እንዴህ አይ፣ ለእናንተ ማለት እዛው ለማለት ሳይሆን ወደፊት እያሰብኩ ነው በሀሳብ ደረጃ ትንሽ ይከብዳል አይደለ? ድካሙ እንዳለ ሆኖ፣ ያው እኛ እንዳደግ ነው ለማሳደግ ስንጥር ነው የምናካብደው። እኛ እንዳደግ ነው ስት የእኛ ዓለምና ያው የእነሱ ዓለም የተለያየ ነው። ልጆቼ ወደፊት ቢሆንም አብረውኝ የምወደውን የኢትዮጵያ ምግብ ይበላሉ። የማከብረውንና ሁል ጊዜ ደግሞ የምኮራበትን ታሪክ አስተምራለሁ። ቋንቋውን ደግሞ እንግዲህ በእግዜር ፈቃድ ለማስተማር ሙከራ አደርጋለሁ። ባይሆን ጥሩ ጥሩ የስራ ባህሎች አሉን፣ ቁፋሮ የመሳሰሉት እነሱን ደግሞ አረም ጉልጓሉ፣ ምናምን እዚህ ጠቃሚ ስለሆኑ እንዳያስከስስ ስልኩ ይቆረጣል። ለማንኛውም ተወልዶ ያደገው እዚሁ አሜሪካ ነው፣ አንድ ወጣት እናስተዋውቃችሁ። አማርኛ ልክም አድርጎ ይሰማል። አስቀድመን ያስተዋወቅ ናችሁ ካሌብ ነው። ትንሽ ምላሱ ለምንድን ነው ግን እዚህ ተወልደው ያደጉ ልጆች ሲናገሩ ልክ እንደ ቴፕ ጎተት ያደርጋል? ዋለ እንግሊዝኛና አማርኛ እንደዛ መሰለኛ እንግሊዝኛው አማርኛቸውን ጎተት ያደርገዋል። እንዴት ነው አስተውለሻል? ያው እንደ ሁለተኛ ቋንቋ ነው የሚያዩት፣ እንዳፍ መፍቻ ቋንቋቸው ስላልሆነ ማለት ነው። እኔ የሁለቱን ቋንቋዎች ኢንቶኔሽኖች ወይ ደግሞ አማርኛ ሞኖተነስ ነው ቀጥ ያለ ነው። እንግሊዝኛ ጠንከር የሚል ነገር አለው። ግን እንግሊዝኛ ቀስ ተብሎ ነው የሚነገረው ማለት ነው። አማርኛውን ሲናገሩ እኮ እነሱ እየጎተቱ የሚናገሩት ይመስላል። ምናልባት እያሰቡ ስለሚናገሩ ቃላት ከዘነ ከዚህ እየሰበሰቡ ለማንኛውም ካላይ ብንንስ ማለት ነው ተወለድኩ ያደኩ እዚህ ነው። አሜሪካ ዲሲ ዲሲ ነው ያደከው። አዎ። አማርኛ እንዴት ቻልክ? ብዙ ልጆች ሲከብዳቸው ስለማይ ነው። ክልጅነት የጀምሮ ብዙ ጊዜ ብሬክ ሲኖረን ከትምህርት ቤት ብሬክ ሲኖረን ኢትዮጵያ እሄድ ነበረ። መዛ ነው እንግዲህ ተማርኩ። አሁን አንተ አሜሪካዊ ነህ፣ ኢትዮጵያዊ ደግሞ በደም ኢትዮጵያዊ ነህ። የትኛውን ትምህርት አልምረጥ ብትባል አክቹዋሊ፣ አልመርጥም፣ አልመርጥም። ሁለቱንም ነው መሆን፣ ሁለቱም ነው አዎ። ማለት ቢካዝ ኢትዮጵያ ኖሬ አላቅም፣ ግን ብዙ ካልቸር አቁም ባህል በሱ ነው ያደኩ እዚህም ሆኜ በአሜሪካ ባህል በሁለቱም ግን ትምህርት ጀምር ነው የአሜሪካ ባህል አይገስ ፎ ደ ፈርስት ታይም ያወቅኩት ግን ከእሱ በፊት ጅስት የኢትዮጵያን ባህል ነበረ ማቆ በሱ ነበረ ያደኩ። ስለዚህ ሁለቱንም ባህል ይዘህ ነው ያደግከው። ስ ሁለቱንም መሆን ነው የምትፈልገው? ሁ እ ከኢትዮጵያ የምትወደው ነገር ምንድን ነው? ታሪኩ፣ የንጉሶቹ ታሪክ፣ የኢትዮጵያ ታሪክ በጠቅላላ ትግባ፣ የአፄ ቴዎድሮስ፣ የአፄ ምኒልክ፣ የአፄ ካሌብ ኩራት ይሰማ ኛል አማርኛ ትናገራለህ? አዎ ትንሽ። በደንብ ትሰማለ? በደንብ ሰማለ። ታነባለህ? ነው አልችልም። ምንም ምንም ማንበብ ትፈልጋለሁ ወደፊት? ኦፍኮርስ በጣም ፈልጋለሁ። መቼ ነው መማር የምትፈልገው? አሁን አሁን አሁን አሁን አሁን። ግን ያስተምረሃሉ? እንግዲህ ከአሁን እንጀምራለን ማለት ነው። ቴንኪ አሜሪካዊ መሆንስ ምኑ ነው የሚያስደስተ? ለጽግር እንደዚያ ነገር አስበ አላቅም። አሁን በኢትዮጵያዊነቴ ኮራለው ታሪኮቹን ሲሰማ ብለህኛል አይደንቲቲ አይደንቲቲ በአማርኛ ምንድን ነው ማንነት ማንነት ይሰጠኛል ላ እዚህ ያሉት ብላክ አሜሪካን አፍሪካን አሜሪካኖቹ እንደዚህ አይነት የላቸውም ኢትዮጵያዊ መሆኔ ማንነት ይሰማኛል እንደ ሌላው ዜጋ አትሆንም ማለት ነው አገር አለኝ ብለህ አገር አለኝ ና እና ሱ ኩራትም ይሰጠኛል ኢትዮጵያ ሄድ እና ኑር ብትባል ትኖራለ ያ አዎ እሺ በአሜሪካዊነትስ ምን ይሰማል ምንም አ ካን ቲንክ ኦፍ ኢኒቲንግ። ምንም ማሰብ አልችልም። ላይክ ትምህርቱ ጥሩ ነው እዚህ ያሉ የዚህ አገር ትምህርቱ ጥሩ ነው። ብዙ ኦፖርቱኒቲ አለ። ዋናው ግን እሱ ነጻነቱ ነው ለእኔ ኮምፕሊትሊ ኢን አል አስፔክትስ ላይክ በትምህርትም ቢሆን የትምህርትም ነጻነት፣ ሶሻል ላይፍ ነጻነት። ብዙ ኢትዮጵያዊ ኢትዮጵያዊ ነን ነው የምንለው ሲጠይቁ አንተ ምንድን ነበር ምላሽ አፍሪካዊ ነን። ግን እሱ ችግር ነው። የአበሻ ችግር እሱ ነው። እዚህ ሀገር ሲመጡ ከጥቁር ጋር ማለደባለቅ መደባለቅ ኖ ማለደባለቅ ላለመደባለቅ ብቻ እሱ ችግር ነው። ቴንሽን ይመጣል በሱ እና በሱ ምክንያት ብዙ ጥቁሮቹ አበሾቹ አይወዱም። ኢቨን ዌስት አፍሪካኖቹ ብዙ አበሻ አይወዱም። ብዙ ጊዜ ለምን ይመስልሃል? አበሻ ብዙ ጊዜ እንደዛ ስል ላይክ እኔ ጥቁር አይደለውም ይላሉ። ግን ጥቁር ነሽ፣ እኔ ጥቁር ነኝ። የኢትዮጵያ ዘፈን ትሰማለህ? ኦፍኮርስ። እስቲ እንደው ትዝ የሚልህን ዘፈን እስቲ። የፍቅር መድኒት መልኛ ነሽና የፍቅር መድኒት መልኛ ነሽና። እና በቃ አባይ ገና ዞረሽ አምረሽ ተኳኮልሽነ በፈረሱ ጋልበሽነ የጎጃም ልጅነሽ ጎጃም ታውቀዋለህ? አዎ ሄደህ ታውቃለህ አዎ ማርቆስ ሂጄ አውቃለሁ ባህር ዳር አያቶቼ ዛ ነው የሚኖሩ እና ግማሽ ፋዘር ጎንደሬ ነው ማም ጎጃም እሺ ከኢትዮጵያ ምግብ ምንድን ነው የምትወደው እኔ ቪገን ስለሆንኩ የጾም ምግብ ነው የምበላ እና ፍርፍር ዝናይስ የጾም ፍርፍር የጾም ምስር የጾም ሽሮ ትወዳለን እሺ ከኢትዮጵያ ሙዚቃ ከዘፋኞቹ ማንን ትወዳለን ቴዲ አፍሮ ቴዲ አፍሮ ነው የምትወደው በምን ወደድከው የቴዲ አፍሮ ዘፈን ስሰማው ኢትዮጵያ ትዝ ይልኛል የመጀመሪያ ጊዜ የሄድኩበት ላይክ አስራ አንድ አመት የነበርኩ ስለዚህ ስምንት አመት ወደ ኤርፖርት ስንሄድ ወደ ዚህ ሀገር ለመመለስ መንገዱ ላይ የቴዲ አፍሮ ዘፈን ከፍቼው በቃን አልቅሳል አልቅስን ልን ሞት ለምን አልቅሳችሁ ልትሞቱ እኛ ስልምንሄድ ነው ወደዚህ ለዛ ነው የምትወደው ስላስለቀሰ አንድ ሀበ ድሪም ኢትዮጵያ ትምህርት ለመስራት ላይክ ትምህርት ቤት ቢልድ እስኮ ግን እስናደ ቲፕ እኮ አይነት ስኮ የራሱ ኩሪኩለም ያለው ስለ ማት ምናምን ሳይሆን ጅስት ስለ ላይክ ላይፍ እንደዛ አይነት ትምህርት ቤት መስራት እፈልጋለሁ። አይ ፊል ላይክ ዳስ ኢትዮጵያ ዝላ ቲንከርስ ሰውነቤ ሰውኝ በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያን ቁጥር ሁለት አዲስ አበባን ፈጥረዋል ማለት ይቻላል። ነጠላ ለብሶ ቤተስከን ምሳለም በእግር የሚጓዝን መመልከት፣ ቡና ፈልቷል ነይ ሲባባሉ መስማት በዓልን ተሰብስቦ ማክበር፣ የተጣላን ማስታረቅ፣ የተፈቃቀደን በባህል በወጉ ጨፍሮ መዳር፣ እዞ አለው ሱስ ምግቡም ቢሆን መስታወት ጠጁ፣ ጠላው፣ ቀይና ልጫወጥ፣ ጥሬ ስጋው ከዳቢት እስከ ሻኛው ይቆረጣላል ይኖክ ጥሬ ስጋ ትወዳለህ እንዴ? ሲበሉ ቀናለው አለው። ብቻ ማህበራዊ ኑሮው የሀገር ናፍቆት ትንሽ ጋብ ያደርጋል። በአሜሪካ ተወልደው የሚያድጉት ልጆች ቤተሰቦቻቸው ኢትዮጵያዊ ባህልና ጸባይን ተላብሰው እንዲያድጉ ይፈልጋሉ። ልጆቹ ይህንን የቤተሰብ እውነታቸውን የሚቀበሉና የሚያከብሩ ቢሆኑ የሚበዙት የለም። ሁለተኛ ዓለም አለን የሚል ስሜት አላቸው አሜሪካ። አንዳንዶቹ እንዲያውም ኢትዮጵያ የእናንተ ዓለም ናት የእኛ ደግሞ አሜሪካ ናት ሲሉም ይደመጣል። ይህንን የማንነት ጥያቄ ለመመለስ ከሚንቀሳቀሱ የማህበረሰብ ተቋማት መካከል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ትገኛለች። በዋሽንግተን ዲሲ የቅድስተ ማርያም ቤተ ክርስቲያን መምህር የሆኑት ሊቀ ስዩማን ጌታሁን አጥላው ጋር መስታወት ቆይታ አድርጋለች። ሰላም ከባለ ሀገር የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በዋሽንግተን ዲሲ ሜሪላንድና ቨርጂኒያ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሀገርን ቅርስ ባህልና ታሪክ በማስጠበቅ ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። ብዙ ምዕመናንን የሚያስተናግደው የቅድስተ ማርያም ቤተ ክርስቲያን ባህልንና ቋንቋን በማስተማር ረገድ የተጠናከረ ሥራ በመስራት ላይ ይገኛል። ሶስት መቶ ሃያ ለሚሆኑ ትውልደ ኢትዮጵያውያን ከመደበኛ ትምህርት ማስጠናት ጀምሮ የኢትዮጵያን ታሪክና የአማርኛ ቋንቋን መናገርና ማንበብ በማስተማር ላይ ይገኛል። በዋሽንግተን ዲሲ በሚገኘው ርዕሰ አድባራት ቅድስት ማርያም ቤተ ክርስቲያን መምህር የሆኑት ሊቀ ስዩማን ጌታሁን አጥላው የዚህን ትምህርት ቤት ፕሮግራም ለሰባት ዓመታት በመምራት ላይ ይገኛሉ። በኢትዮ አሜሪካውያን ልጆች ላይ የተመለከቱትን የባህል ግጭት እንዲህ ይገልጹታል። መጀመሪያ ኢትዮጵያዊነት ምን ይመስላል? ኢትዮጵያ የሚያኮራ አእምሮን ለምርምር የሚያዘጋጅ ብዙ ታሪክ እና ባህል አላት። እንግዲህ ከዚህ ተነስተን ነው በማንነታቸው እንዲኮሩ፣ በዚህም ታሪካቸው እንዲገነቡ የምናደርገው። ወደ ቤተ ክርስቲያን የሚመጡት ልጆች ማንነታቸውን እንዲያውቁ፣ ታሪካቸውን እንዲያውቁ፣ ባህላቸውን እንዲይዙ ማለት ነው። ይሄንን ስንል ግጭት የለም ማለት አይደለም። የባህል ግጭት አለ። ይሄ የኢትዮጵያ ልዩ ባህልና ታሪክ ከምዕራቡ ጋራ በምን በምን ይጋጫል? የመጀመሪያው ግጭት የቋንቋ ግጭት ነው። ቋንቋቸው አነስ ያለ ወጣቶች ከኢትዮጵያ ሲመጡ የሚያጋጥማቸው የቋንቋ ችግር ነው። እዚህ ሀገር ደግሞ የተወለዱት ከወላጆቻቸው ጋር ያለ የቋንቋ ችግር ነው። ተነጋግሮ የመግባባት ችግር ነው። ይሄ የቋንቋ ችግር የሚያመጣው ምንድን ነው? ወላጆች ለልጆቻቸው የሚያስፈልገውን እሴት ኢትዮጵያዊ ቅርስ በጥሩ ቋንቋ ልጆቹ በሚገባቸው መንገድና ዘይቤ ለማስጨበጥ ያስቸግራል ማለት ነው። በአሜሪካን ሀገር ተወልደው የሚያድጉት ልጆች የማንነት ጥያቄ አለባቸው። ኢትዮጵያዊ ወይስ አሜሪካዊ ናቸው? የሁለት ባህል ውጤቶች ናቸው። አሜሪካውያን ናቸው። ሲጠራም አሜሪካን ኢትዮጵያንስ ወይም ኢትዮጵያን አሜሪካንስ የሚባሉት እና የአሜሪካ ትውልዶች ግን ኢትዮጵያዊ ደም ነው ያላቸው እና ወላጅ ኢትዮጵያን ቅርስ ኢትዮጵያን ባህል እንዲይዝላቸው ይፈልጋል። የተወለዱበት ሀገር ደግሞ ሌላ ነው። ኢትዮጵያ የምትታወቀው በታሪኳ በቋንቋና በባህሏ ነው። ኢትዮጵያዊ መሆን ኩራት ነው ይሉናል ሊቀ ስዩማን ጌታሁን አጥላው። አብሮ ተስማምቶ መኖር እጀጃ ለማድረግ ሌላውን ኢትዮጵያዊ ቫሊዩ ነው። ለምሳሌኛ፣ ከሙስሊሞች ጋር በሰላም ለረጅም ጊዜ ይኖረናል። ባህላችን ይሄ ነው። ቢዮንድ አር ሪሊጅን ከእምነታችን በላይ በሰውነት ነው የምናየው ሰዎችን። እንግዳ አቀባበላችን ልዩ ባህል ነው። አብሮ መብላታችን ራሱ ልዩ እኮ ባህል ነው። ኢትዮጵያዊ ትህትና፣ ኢትዮጵያዊ በራስ መተማመን፣ ኢትዮጵያዊ ታሪክና ባህል ማወቅ ጀግንነት እንጂ የበታችነት አይደለም። በነገራችን ላይ የእነሱን ባህልና ሀገራቸውን ልናወግዝባቸው አንችልም። እሱ አሜሪካውያን ናቸ- አሜሪካዊ ነኝ ብለው ነው የሚያምነው እዚህ ስለተወለደ። በጣም ጥቂት ጊዜ ነው ከእነሱ ጋር የምናሳት፣ አብዛኛውን ጊዜ ትምህርት ቤትና ከጓደኞቻቸው ጋር ነው። ስለዚህ የመጀመሪያው ኮሚኒኬሽን ሚኒስ ኦፍ ኮሚኒኬሽናችን በጣም የተለየ መሆን አለበት የእነሱን አቴንሽን ለማግኘት። ሁለተኛው በአፍቅሮ እንዲወዱት በተለያየ መንገድ የኛን ባህል ማቅረብ ነው። ዝም ብለ ተቀበልም አይደለም ሎጂክም እንዲኖረው ያስፈልጋል። ምሳሌ ያስፈልጋል። መንገድ ያስፈልጋል። ጭንቅላታቸው ውስጥ ለማስቀመጥና እንዲወዱት ለማድረግ። ሶስተኛው ለሁሉም ስራ የሚቀድመው የወላጆች ያለመታከት በጥሩ ሁኔታ ባህላቸውን እንዲያውቁ ጥሩ ስምና እንዲኖራቸው ማድረግ ነው። አራተኛው ኮሌክቲቭ ኤፈርት ያስፈልጋል። ወላጆች ብቻቸውን ለውጥ ያመጡ የተባበረ የኢትዮጵያውያን ኮሚኒቲ ቤተክርስቲያንም ሆነ ሌሎች የእምነትም የማህበራዊ ተቋማትም ለልጆቻችን ቅድሚያ በመስጠት ልጆቻችንን አፌክት የሚያደርጉትን ነገሮች ሁሉ እየነቀስን፣ እያወጣን፣ እየተወያየን ገንቢ የሆኑ ነገሮችን ማዘጋጀት፣ መማርና የማደጊያ ኤንቫይሮንመንት መፍጠር ያስፈልጋል። መጥተው ጊዜያቸውን የሚያሳልፉበት፣ የሚጫወቱበት፣ የሚተዋወቁበት፣ የሚኖሩበት ሜካኒዝም መፍጠር አለብን። as a community. ሊቀ ስዩ ማንጌታ አሁን አጥላው ከመስታወት አድራጋው ጋር ያደረጉት ቆይታ ነው። ለሰጡን ሀሳብ እናመሰግናለን። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ጉዞችን ይቀጥላል። ፕሮግራማችን ትውልደ ኢትዮጵያውያን ላይ ያተኮረ ነው። አስቀድመን እንደገለጽንላችሁ 251 ሺህ ኢትዮጵያዊ አሜሪካውያን በተለያዩ ከተሞች ውስጥ ይኖራሉ። የአሜሪካ ሕዝብ ቆጠራ እንደሚያመለክተው ከዚህ ቁጥር ውስጥ 87 ፐርሰንት የሚሆነው ትውልደ ኢትዮጵያዊ ከ18 ዓመት እድሜ በታች ሆን 18 ፐርሰንቱ ደግሞ ከ18 እስከ 64 የእድሜ ክልል ውስጥ ይገኛል። ሐምራዊት ተስፋ የማህበረሰብ ሰራተኛ ናት። ልጅን ማሳደግ በምዕራብ ሀገሮች የተሰኘ ምክራዊ መጽሐፍ በማሳተም ከኢትዮጵያ ውጪ ለሚኖሩ ወላጆች አቅርባለች። ከመስታወት ጋር ቆይታ አድርጋለች። ሐምራዊት ተስፋ በአሜሪካን መኖር የጀመረችው የ15 ዓመት ልጅ ሳለች ጀምሮ ነው። በልጆችና በቤተሰብ ግንኙነት ላይ መስራት ትወዳለች። የከፍተኛ ትምህርቷንም ያጠናቀቀችው በማህበራዊ ጉዳይ ሰራተኝነት ላይ ነው። ልጅን ማሳደግ በምዕራብ ሀገሮች የተሰኘ ኢትዮጵያዊነቱን ሳይለቅ ከአሜሪካ ባህል ጋር አጣጥሞ ልጅን እንዴት ማሳደግ እንደሚቻል መጽሐፍ በማሳተም በአሜሪካን ሀገር ለሚኖሩ ኢትዮጵያውያን ወላጆች አቅርባለች። በአሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ላይ የሚታየውን የባህል ግጭት እንዴት ገልጸዋለች? ማቴሪያሊስቲክ የሆነ ካልቸር ነው። እንዴት ነው ማንነታቸው የሚወሰነው በሚገዙት እቃ፣ ባላቸው ነገር ምን እንደሆነ ሊመስጣቸው የሚሞክር የተለያየ ሜሴጅ ከየቴሌቪዥኑ ያገኛሉ፣ ከየአድቨርታይዝመንቱ ያገኛሉ። በተለይ አሁን ደግሞ እንደዚህ ቴክኖሎጂ እየበዛበት ባለበት ሰዓት ለብዙ ነገር የሚጋለጡበት ባህል ውስጥ ናቸው ያሉት። ወላጅ ደግሞ ኮምፕሊትሊ የተለየ ባህል ውስጥ ነው የኖረው በብዛት ያደገው እና በዚህ መሀል ትልቅ ክፍተት ሊፈጠር ይችላል። አንዳንድ ጊዜ ከኛ ቦታ ሆነን ልጁ ምን ውስጥ እያለፈ እንዳለ ያ ልጅ ቻሌንጁ ምን እንዲሆነ እንደሆነ በህይወት ውስጥ ያሉት ስዕሎች ምን እንደሚሆን ቤት ውስጥ ያለው ብቻ ሳይሆን በትምህርት ቤት ሲሆን በጓደኞቹ ፊት ስትሆን ባህሉ በአጠቃላይ የምትኖርበት ኮምፕሊት የተለየ ነው። እና ጥሩ ነገር ብዙ እንዳሉ ሆኖ ደግሞ እንደዚህ ያ ሚስ ኮሚኒኬሽን ብዙ በወላጅና በልጆች መሀል እንዲህ በተለይ የባህል ውስጥ ሲኖሩ ይፈጠራሉ። ቋንቋን ማወቅ የመጀመሪያው የማንነት መሰረት ነው። ስለ ማንነት መጠየቅም ሆነ መመስከር የሚቻለው በቋንቋ መግባባት ሲቻል ነው። ቋንቋን ማወቁ በተለያየ መንገድ ይጠቅመዋል። ኢትዮጵያ ባህሉን ብቻ አይደለም ምትናት አባወጣት ስለ አይደንቲቲው በማንነቱ እንዲኮራ እኔም ባክግራውንድ አለኝ ብሎ እንዲያስብ በራሱ እንዲኮራ በትልቁ ያበረክታል። ከዛ ደግሞ አይምሮንም ራሱ ይረዳዋል፣ ከአንድ በላይ ቋንቋ ማወቁ ማለት ነው። ስርአትን ማስተማር ማለት የልጅን የመናገር መብት ተነጥቆ መሆን የለበትም። በዚህ ረገድ ባህላችን ሊስተካከል ይገባዋል። ከኛ ካልቸር ደግሞ ሌላ ኤክስትሪም የምንሄድበት በኢትዮጵያም ውስጥ ምንም ምንድን ነው ስነ ስርአት ማስያዙ ላይ ብቻ አናተኩር፣ ና ትስስር ላይ አናተኩር። ያ ደግሞ በጣም መጥፎ ልጆችን የሚጎዳ ነገር ነው። ወላጅና ልጅ ትስስር ያስፈልገዋል። አብሮ ጊዜ ማሳለፍ ያስፈልገዋል። ልጆቻችን እንደምንወዳቸው በግልጽ መንገር አለብን። በተለይ ልጅ እያደገ ሲመጣ በፍላጎቱ ነው እኛ ባልነው መንገድ የሚሄደው እና ሁን የምንለውን ሆነን ስንገኝ፣ ልጃችንን ስናከብረው፣ ስናዳምጣት፣ የእሷ ችግር ምን እንደሆነ ስንረዳላት፣ ሁሌ በእኔ መንገድ ብቻ ሁኝ በማለት ፋንታ እሷንም ራሷ ግማሽ ማፎ ሚት ስናደረጋል ምንድን ነው የእሷ ቻሌንጅ ብለን ስናይላ፣ ስለ ማንነታቸው መንገር ብቻ ሳይሆን የሚኖሩበት አካባቢንና ፍላጎታቸውን በመረዳት ለስኬት ማብቃት እንችላለን። ስለ ህይወት ተሞክሮ በግልጽ ልናወያያቸው ይገባል። እንዴት ነው እኛ አገር በሽታውን ላላወቀ መድኃኒት አይገኝለትም ይባላል አይደል? ምን እንደሆነ ፈተናቸው ስናውቀው ነው ልንረዳቸው የምንሞክረው እና ሁሉን ነገር በግልጽ እንዲነግሩን ነገሮችን በማመቻቸት ነው ልጆቻችን እንድንረዳቸው የምንችለው የበለጠ ስናጠፋ ተሳሳትን ማለታችን በግልጽ እነሱም ስለድክመታቸው ድክመታቸው ስለሚያልፉበት እንዲያወሩት መንገዱን መክፈታችን ለሀገር፣ ለወገን ጠቃሚ ዜጋ ለማፍራት በወላጅ ፍላጎት ላይ የተመሰረተ ማንነት ሳይሆን ልጆች በራሳቸው ፍላጎት የሚገነቡት ማንነት እንዲኖራቸው መንገዶችን ማመቻቸት ያስፈልጋል። ለውጥ የሚያመጣ ከራስ አልፎ ለሌላ የሚተርፍ ዜጋ ለማፍራት ይቻላል፣ ብላለች አምራዊት። ልጆቻችን ሰፊ ቦታ እንዲኖራ እንዲያስቡ አድርገን ማሳደግ ቨሪ ኢምፖርታንት። ከዛ ደግሞ ልጆቻችን በጎ ምግባር ውስጥ እንዲሳተፉ፣ እንዴት ነው ልጆቻችን ሪስፖንሲቢሊቲ እንዲማሩና ለሌላ ሰው ማረግን እንዲማሩ አድርገን ማሳደግ አለብን። የዛሬው ቆይታችን ትውልደ ኢትዮጵያዊ ያለ ላይ ነበር። ሌሎች ወጣቶችን እንግዳ አድርገን እንመለስበታለን። አዎ፣ በፌስቡክ ሀሳቦቻችሁን አድርሱን አት ቪኦኤ አምሐሪክ በትዊተርም እንዲሁ ቪኦኤ አምሐሪክ ብላችሁ ተከተሉን። ሀሳባችሁን ስጡኝ። ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን ሁልጊዜ አድርሱ፣ እንቀበላለን። ዛሬ ምሽት ያሰማናችሁ ዝግጅቶች በቂ መረጃዎችን አስጨብጠዋችኋል። ሀሳባችሁን አካፍሉን በኢትዮጵያዊነታችሁ ኩሩ ታሪካችሁን መርምሩ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው። እኔ መስታወት አድራገው እና ሄኖክ ሰማእግዜር ነን። ዳን ብራውን ዝግጅታችንን ሲመራ ቆይቷል። ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። አሁን ዲጄ ፋትሱ ዘና እያደረገ ያቆያችኋል። መልካም ምሽት። በነገው ጉዞ እንገናኝ